የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችው የአሜሪካ ድምፅ ዝግጅታችን ጀመረ። በስቴ ወረዳ አጎና ቀበሌ ግጭት አምስት ሰዎች መገደላቸው ተገለጸ።

በሚል ለአሜሪካ ድምፅ አስተያየታችሁን ያጋሩ የአካባቢ ነዋሪዎች ናቸው። የዚህን ርዕሰ ጉዳይ በአብይ ርዕስ ታድምጣላችሁ። ሌሎችንም ዘገባዎች በምሽቱ አካተናል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የሐሙስ ሚያዝያ 17 2016 ዓ ም የምሽቱ ዝግጅታችን ጀመረ። አስማማየ ነው ነኝ ምሽቱን እያስተናገድኳችሁ ከእናንተ ጋር እስከ ምሽቱ አራት ሰዓት ድረስ አብሬያችሁ አመሻለሁ። ለዓለም ዜናዎቹ ስመኝሸቆየ ከዚህ እኔ ጋር አብረል አለች። ንጉሱ ታምሬ ደግሞ የስቱዲዮ ቅንብሩን ይመራልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በማኅበራዊ ትስስር ገጾቻችን መከታተል ትችላላችሁ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጥታ መከታተል እንደምትችሉ ከወዲሁ መጠቆም እንወዳለን። አሁን ከዓለም ለተሰባሰቡ ዜናዎች ወደ ስመኝሽ ኑራችሁ። በድጋሜ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ከምሽቱ ከያዝናቸው ዜናዎች ውስጥ በአቶ ታዬ ደንዳ ላይ የወንጀል ክስ ተመሰረተ፣ በኢትዮጵያው የ737 ማክስ አውሮፕላን አደጋ ዘመዶቻቸውን ያጡ ቤተሰቦች አሜሪካ ቦይንግን ለፍርድ እንድታቀርብ ጠየቁና በታንዛኒያ በደረሰ የጎርፍ አደጋ የ155 ሰዎች ሕይወት አለፈ የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። የቀድሞ የሰላም ሚኒስትር ዴታ አቶ ታዬ ደንዳ ዛሬ ሐሙስ ሚያዝያ 17 ቀን 2016 ዓ.ም በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የህገ መንግስት ስርዓት ችሎት ቀርበው የወንጀል ክስ እንደተመሰረተባቸው ጠበቃቸው ዶክተር ቶኩማ ዳባ ለአሜሪካ ድምጽ ገልጸዋል። አቃቤ ህግ በደንበኛቸው ላይ ሶስት ክሶችን ማቅረቡን የገለጹት ጠበቃቸው የጸረ ሰላም ኃይሎችን የሚደግፉ የፕሮፓጋንዳ መልእክቶችን በስማቸው ው በተከፈተ የማህበራዊ ትስስር ገጽ ላይ በማስተላለፍና ህገወጥ የጦር መሳሪያ ይዞ በመገኘት የሚሉ የወንጀል ክሶች እንደተመሰረተባቸው አስረድተዋል። ባለፈው ታህሳስ ወር በጠቅላይ ሚኒስትር አብይ አህመድ ከኃላፊነታቸው ከተነሱ በኋላ በፌዴራል የጸጥታና የጸረ ሽብር ግብረ ኃይል በቁጥጥር ስር የዋሉት አቶ ታዬ ከትላንት በስቲያ ማክሰኞ ያለ ጠበቃ ብቻቸውን በችሎቱ ቀርበው እንደነበር ዶክተር ቶኩማ አውስተው ፍርድ ቤቱ ለዛሬ ከጠበቃቸው ጋር ይቅረቡ የሚል ብይን በመስጠቱ መቅረባቸውን አስረድተዋል። ምርመራው ባለፈው ታኅሳስ 24 ቀን መጠናቀቁንና ክሱ ዘግይቶ መቅረቡን አስመልክቶ ተቃውሞ ማቅረባቸውን የገለጹት ጠበቃቸው ስለ ጉዳዩ በችሎቱ የጠበቃው አቃቢ ሕግ በቂ የሚባል ምላሽ አልሰጠም ብለዋል። የደንበኛቸው የዋስ መብት እንዲጠበቅላቸው መጠየቃቸውንም የተናገሩት ጠበቃቸው ፍርድ ቤቱ መርምሮ ብይን ለመስጠትና ምናልባትም በክሱ ላይ ተቃውሞ ካለን ለመስማት ለሚያዝያ 24 ቀን 2016 ዓ ም ተለዋጭ ቀጠሮ መስጠቱን ጠቁመዋል። በዛሬው ዕለት አቶ ታዬ ከጠበቃቸው ከቤተሰባቸውና ከሃይማኖት አባታቸው ጋር መገናኘት አለመቻላቸውን እንዲሁም ለብቻቸው ከጨለማ ቤት መታሰራቸውን በመጥቀስ በቃል አቤቱታ አቅርበዋል። ችሎቱም አተታዬ ጠበቆቻቸውን፣ የሃይማኖት አባቶችንና ቤተሰቦቻቸውን እንዲሁም ሌሎች ዘመዶቻቸውን ማግኘት እንዲችሉ እንደ ማንኛውም ታራሚም ለብቻቸው ሳይሆን ከሌሎች ታራሚዎች ጋር እንዲያቆያቸው ለፌዴራል ፖሊስ ትዕዛዝ ማስተላለፉን ጠበቃቸው አስረድተዋል። በዋሽንግተን የሚገኙ የመንግስት ባለስልጣናት እንደ አውሮፓያን አቆጣጠር በ2019 ዓ ም የቦይንግ 737 ማክስ አውሮፕላን ኢትዮጵያ ውስጥ በተከሰከሰበት ወቅት ዘመዶቻቸውን ካጡ ቤተሰቦች ጋር ተገናኝተው ተነጋግረዋል። ቤተሰቦቹ የፍትህ ሚኒስትር በቦይንግ ኩባንያ ላይ የወንጀል ክስ እንዲመሰረት ጠይቀዋል። እንደ አውሮፓያን አቆጣጠር በ2021 ዓ ም ቦይንግ በ737 ማክስ አውሮፕላኖቹ ላይ ከተገኘ የአሰራር ጉድለት ጋር በተያያዘ የማጭበርበር ክስ ሴራ የተመሰረተበት እንዳይመሰረትበት ስምምነት ላይ ደርሶ ነበር። ቦይንግ ህይወታቸውን ካጡ ተሳፋሪ ቤተሰቦች ጋር በሚስጥር ስምምነቶችን ሲያደርግ ቢቆይም ኢትዮጵያ ውስጥ በደረሰው የመከስከስ አደጋ ህይወታቸውን ያጡ ቤተሰቦች ግን ክስ እንዲመሰረት በዩናይትድ ስቴትስ ፍትህ ሚኒስቴር ላይ ግፊት ማድረጋቸውን ቀጥለዋል። ረቡዕ ዕለት በተካሄደው ውይይት የሚኒስትር መስሪያ ቤቱ ባለስልጣናት ተቋሙ ጉዳዩን እያጤነው ነው እንደሆነ ለዘመዶቻቸው ገልጸውላቸዋል። ከስብሰባው በኋላ ጋዜጣዊ መግለጫ የሰጡት የቤተሰብ አባላት በፍትህ ሚኒስትር ላይ ቅሬታቸውን ገልጸዋል። በአደጋው አባቷን ጆሴፍ ኩሪያን ያጣችው ዚፓራ ኩሪያ ዛሬ ከፍትህ ሚኒስትሩ ጋር የነበረኝ ስብሰባ ተስፋ አስቆርጦኛል ያለች ሲሆን ከእንግዲህ የፍትህ ጉዳይ ወይም የእኛ የፍትህ መጓደል ብቻ አይደለም የህዝባዊ ደህንነት ጉዳይም ነው ስትል ስሜቷን አጋርታለች። የፍትህ መስሪያ ቤቱ በቦይንግ ላይ የቀረበውን ክስ ውድቅ ለማድረግ የሚንቀሳቀስ ከሆነ ትግሉን እንደሚቀጥሉ የቤተሰቦቹ ጠበቃ ፓውል ካሴል አስታውቀዋል። በታንዛኒያ ለሳምንታት የጣለው ከባድ ዝናብ ባስከተለው የጎርፍ አደጋ ምክንያት የ155 ሰዎች ህይወት ማለፉን የሀገሪቱ ጠቅላይ ሚኒስትር ሐሙስ ዕለት አስታወቁ። በተለይ በባህር ዳርቻ አካባቢ በሚገኙ ከተሞችና በዋና ከተማው ዳሬሰላም የዝናብ መጠኑ እየጨመረ መምጣቱን ተከትሎ የተመዘገበው የሞት ቁጥር ከሁለት ሳምንት በፊት ከተመዘገበው ሞት በእጥፍ በላይ የጨመረ ነው። ጠቅላይ ሚኒስትሩ ቃሲም ማጃሊዋል ለፓርላማ እንደተናገሩት የኤልኒኖ የአየር ንብረት ሁኔታ እየቀጠለ ያለውን የዝናብ ወቅት ማባባሱንና ከፍተኛ ጎርፍ ማስከተሉን ገልጸው መንገዶችን፣ ድልድዮችንና የባቡር ሀዲዶችን ማፈራረሱን አመልክተዋል። በጎርፍ የተጥለቀለቁ ትምህርት ቤቶች የተዘጉ ሲሆን የአደጋ ጊዜ አገልግሎቶች በጎርፍ ውሃ የተወሰዱ ሰዎችን በመታደግ ላይ ናቸው። ማጃሊዋ አክለው ዝቅተኛ በሆኑ አካባቢዎች የሚኖሩ ሰዎች ከፍታ ወዳላቸው ቦታዎች እንዲሄዱ አስጠንቅቀው የየክፍለ ከተማው ባለስልጣናት ቤታቸው በጎርፍ ለተወሰደባቸው ሰዎች አስፈላጊውን እርዳታ እንዲያደርሱ አሳስበዋል። እስካሁን ከ51 ሺ በላይ አባወራዎች በዝናብ መጎዳታቸውንም ገልጸዋል። በጎረቤት በሚገኙት ብሩንዲና ኬንያም በተመሳሳይ ሁኔታ የጎርፍ አደጋ መድረሱ የተገለጸ ሲሆን በኬንያ እስከ ሰኞ ባለው ጊዜ 35 ሰዎች መሞታቸው ተዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በአፍሪካ የሳህል ቀጠና ውስጥ ጽንፈኛና አክራሪ ቡድኖችን ለመዋጋት የሚደረገው ወታደራዊ ጥረት ወሳኝ የአፍሪካ ሀገራት ከሆኑት ኒጀርና ቻድ የአሜሪካ ወታደሮችን ለማስወጣት የመጨረሻ ውሳኔ ላይ አለመደረሱን አንድ ከፍተኛ የዩናይትድ ስቴትስ ወታደራዊ ባለስልጣን ለአሶሼትድ ፕሬስ ረቡዕ ዕለት ተናግረዋል። ኒጀርን የተቆጣጠረው ወታደራዊ መንግስት የአሜሪካ ወታደሮች በምዕራብ አፍሪካዊቷ ሀገር እንዲንቀሳቀሱ የሚያስችለውን ስምምነት ባለፈው ወር አቋርጧል። በጎረቤት የምትገኘው ቻድ መንግስትም ከዩናይትድ ስቴትስ ጋር ባለው ስምምነት ላይ ጥያቄ ማንሳቱን የአሜሪካ ከፍተኛ ወታደራዊ መኮንን ክሪስቶፈር ግሬዲ በቅርቡ ባደረጉት ቃለ መጠይቅ ላይ ተናግረዋል። ዩናይትድ ስቴትስ የነበራት ስምምነት አሜሪካ በእነዚህ ሀገራት ድንበሮች ውስጥ ወሳኝ የጸረ ሽብር ተግባራትን ለማካሄድ የሚያስችላ ሲሆን በሁለቱም ሀገራት ውስጥ የሚገኙ አጋር ወታደሮችን አሰልጥናለች። ግንኙነቱን ለማቋረጥ የተደረገው ውሳኔ ዩናይትድ ስቴትስ በአፍሪካ ላይ የነበራት ተጽዕኖ በሩሲያና ና በቻይና እየተቀለበሰ መሆኑን ያሳያል የሚል ስጋት ፈጥሯል። ሁላችንም አጋር የምንሆነው በምርጫ መሆኑን ለማሳየት እየሞከርን ነው ያሉት ግሬዲ ከነርሱ ጋር ያለን አጋርነት ለምን አስፈላጊ ነው ብለን እንደምናምን የመወሰኑ ኃላፊነት የኛ ነው። በእርግጥ በዛ መኖር እንፈልጋለን። ልንረዳቸው፣ ልናሰለጠናቸው እንፈልጋለን። ነገሮችን በእነርሱ በኩል፣ ከእነርሱ ጋር፣ ለእነርሱ መስራት እንፈልጋለን ብለዋል። የዩናይትድ ስቴትስ ባለስልጣናት ቅዳሜ ዕለት ጦሩን ከኒጀር ማስወጣት እንደሚጀምር ገልጾ የነበረ ቢሆንም አዲስ ወታደራዊ ስምምነት ላይ ለመድረስ ንግግር ላይ መሆናቸውንም ገልጸዋል። ሁለቱም አገራት ዩናይትድ ስቴትስ እዚያ መቆየት እንደማትችል ከወሰኑ የአሜሪካ ወታደሮች በሳህል ዙሪያ የጸረ ሽብር ተልእኮችን ለማካሄድ ሌሎች አማራጮችን መፈለግ እንዳለባቸው ግሬድ አስታውቀዋል። የእስራኤል ጦር ኃይሎች በጋዛ ሰርጥ ከ ከሰላሳ በላይ ኢላማዎች ላይ ጥቃት ማድረሳቸውን ጦሩ ሀሙስ ዕለት ሲያስታውቅ በጋዛ የሆስፒታል ባለስልጣናት በበኩላቸው እስራኤል ባደረሰችው ጥቃት በደቡባዊ ራፋ ከተማ የሚኖሩ ቢያንስ አምስት ሰዎች መሞታቸውን ተናግረዋል። የእስራኤል መከላከያ ኃይሎች ኢላማ ካደረጓቸው ቦታዎች መካከል የሐማስ መጋዘኖች እና በማዕከላዊ ጋዛ ታጣቂዎቹ ወደ እስራኤል ጦር ሮኬቶች የሚያስወነጭፉባቸው አካባቢዎች እንደሚገኙበት አስታውቀዋል። ጦርነቱ በጋዛ የቀጠለው የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን እስራኤል ለወታደራዊ ወጪ የምታውለውን 26.4 ቢሊዮን ዶላር ያካተተውን የ95 ቢሊዮን ዶላር እርዳታ ከፈረሙ ከአንድ ቀን በኋላ ነው። በጀቱ ለጋዛ ንጹሐን ዜጎች ሰብአዊ እርዳታ የሚውል አንድ ቢሊዮን ዶላርም ያካትታል። የተባበሩት መንግስታት ድርጅት ሰብአዊ እርዳታ በማከፋፈል ረገድ ገንቢ ሚና ሊጫወት የሚችልበትን መንገድ ነድፏል ያሉት በተባበሩት መንግስታት ድርጅት ስር የጋዛ ከፍተኛ ሰብአዊና የመልሶ ግንባታ አስተባባሪ ሲግሪድ ካግ፣ ነገር ግን የባህርም ሆነ የአየር መጓጓዣዎች በጭነት የሚገቡ እርዳታዎችን መተካት አይችሉም ሲሉ እጅግ ተፈላጊ የሆኑ አቅርቦቶችን በብዛት ለማስገባት የመሬት መጓጓዣዎች ተመራጭ መሆናቸውን አስረድተዋል። በመጨረሻም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የቲክቶክ እናት ኩባንያ የሆነው ባይት ዳንስ ድርጅት የቪዲዮ ማጋሪያውን አውታር ለአሜሪካ እንዲሸጥ ወይም በሀገሪቱ የመታገድ እጣ ፈንታ እንዲጋፈጥ የሚጠይቅ ህግ አጽድቋል። ፕሬዚዳንት ጆ ባይደን ረቂቅ ህጉን ረቡዕ በፊርማቸው አጽድቀዋል። ባይት ዳንስ ቲክቶክን በአንድ ዓመት ውስጥ ለመሸጥ ፈቃደኛ ካልሆነ በአሜሪካ ተጠቃሚዎች ዘንድ ይታገዳል። ቲክቶክ እንዲታገድ የሚሟገቱ ሰዎች ባይት ዳንስ ከቻይና ኮሚኒስት ፓርቲ ጋር የመተባበር ታሪክ እንዳለውና መተግበሪያው አሜሪካን ተጠቃሚዎች መረጃ ለቻይና መንግሥት ያቀብላል የሚል ስጋት እንዳላቸው ይገልጻሉ። ቲክቶክ በበኩሉ በተጠቃሚዎች መረጃና በማንኛውም የውጭ ጣልቃ ገብ በሆኑ አጠቃቀሞች መካከል የደህንነት ግድግዳ ወይም ፋይርወል ያቆመ መሆኑን በመጥቀስ እነዚህ ክሶችን ሲቃወም ቆይቷል። ቲክቶክ ፖሊሲውን በሚተነትንበት የኤክስ መተግበሪያ ላይ ባስተላለፈው መልእክት እገዳው ሰባት ሚሊዮን ንግዶችን እንደሚያጠፋና መቶ ሰባ ሚሊዮን በላይ አሜሪካውያንን እንደሚያፍን ገልጿል። እውነታው የአሜሪካ መረጃ ደህንነት የተጠበቀና መተግበሪያችንም ከውጭ ተጽዕኖና ከማንኛውም ማጭበርበር ውጭ እንዲሆን በቢሊዮኖች የሚቆጠሩ ዶላሮች ወጪ ማድረጉን በመግለጽ የዩናይትድ ስቴትስን ውሳኔ ተቃውሟል። የቲክቶክ መልእክት አክሎ ይህን ህገ መንግስታዊ እገዳ እየተቃወምን ባለንበት ወቅት ቲክቶክ ለአሜሪካውያን ደህንነት የተጠበቀ ስፍራ መሆኑን ለማረጋገጥ የሚያ ችለንን ፈጠራና መዋለ ንዋይ ማፍሰሳችንን እንቀጥላለን ብሏል። ቲክቶክ 170 ሚሊዮን የአሜሪካ ተጠቃሚዎች ለህግ አውጪዎቻቸው እንዲደውሉ በማበረታታት ና ለቴሌቪዥን ማስታወቂያዎች አምስት ሚሊዮን ዶላር በማውጣት ፖለቲካዊ ጥቃት መጀመሩን ማስታወቂያዎችን የሚከታተለው ኢድ ኢምፓክት የተሰኘው ድርጅት መረጃ ያመለክታል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ መሰናዷችን ጋር መልካም ቆይታ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የዕለተ ሐሙስ ሚያዝያ 17 2016 ዓ ም የምሽት ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደርሰዋል። ለዜናዎቹ ስመኝሽን አመሰግናለሁ። በምሽቱ ዝግጅታችን ሌሎች የአሜሪካ ድምፅ ባልደረቦችም አብረውን ያመሻሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ አሰናጃችን አባየሁ ገበያው በምሽቱ ከእኛ ጋር አብረውን የሚያመሹ ነው የሚሆነው አስማማዬ ነው እያስተናገድኳችሁ እስከ ምሽቱ አራት አድረስ አብሬያችሁ ቆያለውኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። የስቱዲዮ ቅንብሩን ደግሞ ንጉስ ታምሬ ያቀናብርልናል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በድጋሚ ለማስታወስ በአማሪክ ዶት ቪኒውስ ዶት ኮም በዌብሳይታችን ማለት ነው፣ በፌስቡክ ደግሞ አትቪ አማሪክ ላይ በቀጥታ ታገኙናላችሁ። በዛም የተከታተላችሁን ከእኛ ጋር ቆይታ ማድረግ እንደሚችሉ ከወዲሁ ማስገንዘብ ወዳለውኝ አሁን ወደ ዕለቱ በደቡብ ጎንደር ዞን እስቴ ወረዳ ጎና ቀበሌ ባለፈው ሰኞ በፋኖ ታጣቂ ቡድንና በመንግስት ኃይሎች መካከል ግጭት መካሄዱን ተከትሎ አምስት ያልታጠቁ ሰዎች መገደላቸውን የተጎጂ ቤተሰቦችና የዓይን እማኝ ነን ያሉ ዛሬ ለአሜሪካ ድምፅ ተናግረዋል። እነዚህ ያነጋገርናቸው ሶስት ነዋሪዎች የራሳቸውን ጨምሮ አስራ አምስት በሳርና በቆርቆሮ የተሰሩ መኖሪያ ቤቶች መቃጠላቸውንም ገልጸዋል። ከመንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአሜሪካ ድምፅ ዘጋቢዎች የጠናቀረውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። በአማራ ክልል ደቡብ ጎንደር ዞን እስቴ ወረዳ በአጎና ቀበሌ ባለፈው ሰኞ ሚያዝያ ሰባት ቀን 2016 ዓ ም በመንግሥት ኃይሎችና በፋኖ ቡድን ታጣቂዎች መካከል የተካሄደውን ግጭት ተከትሎ አንድ የ12 ዓመት ሴት አዳግኝ ጨምሮ አምስት ያልታጠቁ ሰዎች መገደላቸውንና መኖሪያ ቤቶችን መቃጠላቸውን የተጎጂ ቤተሰቦችና ነዋሪዎች ለአሜሪካ ድምፅ ተናግረዋል። የአጎና ቀበሌ ነዋሪ መሆናቸውን የገለጹልን አቶ አጥናፍ ዋለልኝ የተባሉ አስተያየት ሰጪ

አቶ አበባው መኩሪያ የተባሉ ሌላው የዚሁ ቀበሌ ነዋሪ በዕለቱ ከማለዳው ጀምሮ የተኩስ ድምፅ ሲሰሙ ማረፈዳቸውንና ኋላም የእድር አባሎቻቸው መገደላቸውን ሰምተው ከቤት መውጣታቸውን አመልክተዋል። ያው የተፈጠረው ችግር ያው በመከላከያ እና በፋኖ ተኩስ ምክንያት ወደ ጋይንት ወረዳ አልፈው ሲመለሱ እንደገና አስራ አምስት ቤቶችን አቃጠሏቸው ሲመለሱ ማለት ነው። ቤቴ ያው መኖሪያ ቤት ነው። እንዳለ ንብረት ምናምን በቃ የቤት ጓዝ ተቀሉን። ያው ሶስት ክፍል ቤት አንድ ላይ ያው ወድሟል። ምንም አይነት የወጣ ነገር የለም። አራት ወንድ፣ አንድ ሴት አንድ ግድም አጎና ቀበሌ የምትባለችው ቦታ ላይ ያው ፋኖቹ ሲተኩሱባቸው እነሱን ባለማግኘት ንጽዋኖቹን ያውነ መሰላታዎች መቷቸው ሟቾቹ ጋር የአንድ አንድ ድርተኛ ነን፣ እንደገና ጎረቤት ነን፣ የሀገር ሰው ነን። በደንብ አውቃቸዋለሁ። እኛው እንጂቱ አጥናፈ ወለድ ነው የሱ ልጅ ናት እጻናት እና ነው ፈጠነ ይባላል። ሁለተኛው ማይ፣ ሶስተኛው የመሰናከለ ልጅ ነው፣ ወንድ ልጅ የሀያ ሁለት አመት ልጅ ነው። ሌላኛው ወንድ በለጠ ዘገየ የሚባል አምስተኛው ወንድ ቤተሰቡን ስሙን ለጅቻ አላውቀውም። አካባቢ አሁን ምን ጊዜም በምንም በቃ ቤቱን አሁን እነዚ አስራ አምስት ቤት ተቃጠለ። ወዲህ ጓዙን አውጥቶ እንዳለ በገጠርና በጉሬ ነው ያለ። አሁን ሰው ዝም ብሎ አልፎ አልፎ ነው የሚታይ። አካባቢው ዝም ብሎ ምድረባዳ ነው፣ ሰው የለውም። ለደህንነታቸው በመስጋት ስማቸውን በሚስጥር እንድንይዝ የጠየቁን ሌላ የዚሁ ቀበሌ ነዋሪ ደግሞ በእለቱ ሆነ ያሉትን ያስረዳሉ። ቀኑ ሰኞ ቀን ነበረ። ትናንት አባተን ያዚያ ላይ አምስት ንጹሃን ዜጋ ሙቷል፣ ያለምንም ነገር። እንደገና ደግሞ ቤት አስራ አምስት ያላነሰ ቤት ተቃጥሏል። እስከ ገለባ ጎጆ ገለባ ቆርቶ የከብቶች ንብረ ገለባ አመድ አድርገው ንሄድ እናታለ። አንዱ ቤት የኔ ነው የተቃጠለ ባቾቹ። እንግዲህ እኛ መከላከያው መጣ ሲባል ያው ተኩስ ምን ጊዜም ስለሚኖር ወደፌና ወደ ላይ ሲሉ በቃ ጫካውንም እየደበደቡ ይወርዳሉ። አንዳንድ ሽፍታ አለ በዚህ ምናምን እያሉ ይደበድቡ። ያው ህብረተሰቡ ብዙ ይሸሻል ይሸሽ ያኔ እነሱ መከላከያው እና የገጠማቸው አካል ግን ሳይኖር አይቀርም። እውነታውን አይደል? እዛ ላይ ጠላትን አባረው መያዝ ሲገባቸው ንፁሐኑን ዜጋ ሁለቱም ፕሮጀክት ወጥተው ነው የገደሏቸው። አንዷን ሴቷን ውሃ ተሸክማ ስትመጣ ምንገር ያገኙት መቷት። አንዱንም እንደዚህ ወጣት ነው፣ ምንገር ያገኙት መጡት። አንዱ ደግሞ ገበሬ ነው እና ነው ፈጠረ ነው ይባላል። ሰው ፈርቶ እየሮጠ ሲሄድ እረ፣ ምንድን ነው ምንድን ነው እያለ ሲወጣ፣ በዚህ ሽፍታሽን ደብቀሽ ውጭ፣ ዝም ብሎ ምንም ያለ ምንም ሳይጠይቅ በዚህ ሽፍታ አለ ወይ ወይ አለ ወይ ሳይሉ መጡት። በአሁኑ ሰዓት ተኩስ መቆሙን የገለጹት ነዋሪዎቹ፣ የአካባቢው ነዋሪ ቦታውን ለቆ ራቅ ወዳሉ አካባቢዎች እየተፈናቀለ መሆኑን ተናግረዋል። በጉዳዩ ላይ በአማራ ክልል ምክትል ርዕሰ መስተዳድር ማዕረግ የሰላምና የጸጥታ ቢሮ ኃላፊ ደሳለኝ ጣሰው እንዲሁም በፌዴራሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ ብንደውልም ስልካቸው ባለመመለሱ ምላሽ ማግኘት አልቻልንም። የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ በንጹሃን ዜጎች ላይ ግድያ ፈጽመዋል የሚሉ አቤቱታዎችን በተለያዩ ጊዜያት በመንግስታዊ ብዙሀን መገናኛዎች ቀርበው በሰጧቸው ቃለ ምልልሶች ማስተባበላቸው ይታወሳል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በተለያየ ጊዜ ባወጣቸው መግለጫዎች በአማራና በኦሮሚያ ክልሎች የቀጠሉ ግጭቶች በንጹሐን ዜጎች ላይ ጉዳት እያስከተሉ መሆናቸውን ጠቅሶ ግጭቶቹ ሰላማዊ እልባት እንዲበጅላቸው በተደጋጋሚ ጥሪ ማቅረቡ አይዘነጋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የምሽቱን ዝግጅታችን ነው። ቀደም ሲል የምሽቱን የእለቱን አብይ ርዕስ ነበር የሰማችሁት። አሁን ደግሞ የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ቅንብራችን የብሔራዊ ደህንነት ምክር ቤት መግለጫና የህወሀት ምላሽ ይመለከታል። በፕሪቶሪያ የሰላም ስምምነት መሰረት ጦርነትን በፖለቲካዊ መፍትሄ በመቋጨት የመልሶ ማቋቋምና የመልሶ ግንባታ ስራዎች እየተከናወኑ ቢሆንም የህወሓት ታጣቂዎች ትጥቅ መፍታት ከቀሪ ስራዎች ውስጥ እንደሆነ የብሔራዊ ደህንነት ምክር ቤት ገለጸ። ምክር ቤቱ ትላንት ረቡዕ ባወጣው መግለጫ በአንድ አገር ከመንግስት የመከላከያ ኃይል ውጭ ሌላ የታጠቀ ኃይል እንዲኖር ህገ መንግሥቱ እንደማይፈቅድ ጠቅሶ በስምምነቱ መሠረት የህወሓት ታጣቂዎች ትጥቅ መፍታት አለባቸው ብሏል። በጦርነቱ የተፈናቀሉትን ለመመለስና ለማቋቋም የተጀመሩ ስራዎች እልባት ማግኘት እንዳለባቸው በመግለጫው ያስገነዘበው ምክር ቤቱ ካለፈ ስህተት አለመማር የመጀመሪያውን ስህተት ከመስራት የባሰ ነው። ካለፈው ስህተታቸው ሳይማሩ ዛሬም ተመሳሳይ ችግር ለመፍጠር የሚከጅሉት ሁላችንም ተባብረን አደብ ማስገዛት ይኖርብናል በማለት አሳስቧል። በጉዳዩ ላይ ለአሜሪካ ድምፅ ምላሽ የሰጡት በህወሓት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋዬ ፓርቲያቸው ሰላም ስትራቴጂያዊ ምርጫው መሆኑን ተናግረዋል። በስምምነቱ እንደሰፈረው የፌዴራሉ መንግስት ከመከላከያ ሰራዊት ውጭ ያሉ ታጣቂዎች ከክልሉ ማስወጣት እንዳለበት ኃላፊው ገልጿል። ውድጌታ ጽባ ተጨማሪ አለው። በወቅታዊ አገራዊ የደህንነትና ጸጥታ ጉዳዮች ላይ በመምከር ትላንት ረቡዕ መግለጫ ያወጣው ብሔራዊ የደህንነት ምክር ቤት በፕሪቶሪያው የሰላም ስምምነት መሰረት ተከናውነዋል ያላቸውን ተግባራት ጠቅሶም የህወሀት ታጣቂዎች ትጥቅ መፍታት ግን ከቀሪ ስራዎች ዝርዝር ውስጥ እንደሆነ አመልክቷል። በስምምነቱ መሰረት የህወሀት ታጣቂዎች ትጥቅ መፍታት አለባቸው በማለት አሳስቧል። የሰላም ስምምነቱ ግጭትና ጦርነትን በንግግርና በስምምነት ያለመፍታትን ነባር አገራዊ ልምድ የቀየረ መሆኑን ያወሳው መግለጫው በትግራይ በአማራና በአፋር ክልሎች የመልሶ ግንባታና መልሶ ማቋቋም ስራዎችም እንዲጀመር ማስቻሉን አስፍሯል። የማንነትና የአስተዳደር ወሰን ጥያቄ ያለባቸውን አካባቢዎች ጉዳይ እልባት ለመስጠት እንዲቻል በስምምነቱ የተቀመጠው አቅጣጫ ተግባራዊ መደረግ እንዳለበት ገልጿል። የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የትግራይና የአማራ ክልሎች አዋሳኝ አካባቢዎች ጥያቄ በህዝበ ውሳኔ እልባት እንደሚያገኙ ሲገልጽ ቆይቷል። በጦርነቱ የተፈናቀሉትን ለመመለስና ለማቋቋም የተጀመረው ስራ ከፍጻሜው መድረስ እንዳለበት በመግለጫው ያመለከተው ብሔራዊ የደህንነት ምክር ቤቱ ካለፈው ስህተት አለመማር የመጀመሪያው ስህተት ከመስራት የባሰ ነው ሲል አሳስበዋል። ዛሬም ተመሳሳይ ስህተት ለመስራት ይከጅላሉ ያላቸውን በስም ያልጠቀሳቸው አካላት በትብብር አደብ ማስገዛት እንደሚገባ አስታውቋል። በፕሪቶሪያው ስምምነትና በህገ መንግስት እንደተደነገገው እንደ ሀገር የሚኖረው አንድ የመከላከያ ሰራዊት ብቻ ነው። ክልሎች በክልል ደረጃ ህግ ለማስከበር ከሚያስፈልጋቸው ፖሊስና ሚሊሻ ያለፈ የታጠቀና የተደራጀ ሰራዊት ሊኖራቸው አይችልም፣ አይገባም ያለው የምክር ቤቱ መግለጫ፣ በዚህ መሰረት ትጥቅ መፍታትና ተያያዥ ሂደቶች በብሔራዊ ተሃድሶ ኮሚሽኑ እቅድ መሰረት በፍጥነት ሊተገበሩ እንደሚገባ አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ ምላሽ የሰጡት በህወሀት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ ፓርቲያቸው ሰላም ስትራቴጂካዊ ምርጫው መሆኑን ገልጸዋል። ትጥቅ መፍታትም በፕሪቶሪያው የሰላም ስምምነት መሰረት ትክክል ነው ብለዋል። ከአንድ አመት በፊት ከባድ የጦር መሳሪያ ርክክብ መካሄዱን ያውሱት አቶ እያሱ ተስፋይ በርካታ ታጣቂዎችም ያለማቋቋሚያ ገንዘብ ጭምር እንዲበተኑ መደረጋቸውን ተናግረዋል። ዘላቂ ሰላም የሚባል ትጥቅ መፍታት አለባቸው የሚል ችግር ያለው እንደ ትግራይ ህዝብ ፖለቲካ ጥያቄዎቻችን አሉ። ጥያቄዎቻችን ከተመለሱ እኛ ወደ ሌላ ስራችን፣ ወደ ልማትና የዲሞክራሲያዊ ግንባታ ስራችን ነው መሸጋገር የምንፈልገው ማለት ነው። ሰላም ከማንም በላይ ጥብቅናለን፣ ስትራቴጂካዊ ፍላጎታችን ነው ግን ያ ሰላም ከጥያቄዎቻችን መመለስ ጋር መያያዝ አለበት እንጂ ጥያቄዎች ሳይመለሱ መብታችን ሳይከበር፣ ዝም ብሎ ሰላምም የሚመጣ ነገር አይደለም። የሆነ ግን በፕሪቶሪያ ውል ስምምነት መሰረትም ቀደም ብለን እንዲያ ስምምነት ከፕሪቶሪያ ከሚያዘው ትጥቅ የማስፈታት ስራ ጀምረናል። ከዛም አልፎ ከነበረም ስራዊቱ በርካታ ቁጥር ያለው ዲሞብላጅ ተደርጓል። ለሰላም ብለን ነው እያደረግን ያለ ነው። በሰላም ስምምነቱ መሰረት የፌዴራሉ መንግስት ከኢትዮጵያ መከላከያ ውጭ ያሉ ሀይሎች ከትግራይ የአስተዳደር ወሰን እንዲወጡ ማድረግ እንደሚገባው አቶ እያሱ ገልጸዋል። ትጥቅ ሙሉ ሙሉ የማስፈታት ሁኔታ የሚፈጠረው ትግራይ ሰለማዊ ሁኔታ ሲፈጠር ነው። ይሁን ግን ከፌዴራል ሀይል ውጭ የተለያዩ ታጣቂ ኃይሎች በምዕራብ ትግራይም አለው። እስካሁን ህዝባችንም ለብዙ መንከራ የታደረጉበት ያለበት ሁኔታ ነው ያለው። በጸለምትም እንደዛ አይነት ሁኔታ አለ። በደቡብ ትግራይም አለ። ስለዚህ ይህን አሁን ፌዴራል በጀመረውን ነገር እነዚህ ኃይሎች ትጥቃቸው እንዲፎት ና ወደ ሌላ ስራቸው እንዲሄዱ የማድረግ የፌዴራል መንግስት ኃላፊነት ነው። ሁለተኛም ዴሞብላዚ ሆኑ ዲዲአሩ መሰረት ለነዛ የሚያስፈልገው በጀት ሁሉ መመደብ አለበት ማለት ነው። የፌዴራሉ መንግስትና ህወሀት የፕሪቶሪያውን የሰላም ስምምነት በዓለም አቀፍ ታዛቢዎች ፊት መፈረማቸው ያስታወሱት የጽህፈት ቤቱ የፕሮፓጋንዳ የሩዋንዳ ዘርፍ ኃላፊ አቶ እያሱ ተስፋይ አፈጻጸሙም በአፍሪካ ህብረት የተሰየመው ቡድን እየተከታተለው ነው ብለዋል። በዚህ ጉዳይ ላይ ከፌዴራል መንግስት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም። ቀደም ሲል የብሔራዊ ደህንነት ምክር ቤት ያወጣው መግለጫ በተመለከተ ሙልጌታ ጽባ ያጠናቀሩት ዘገባ ነበር የተከታተላችሁት። አሁን ደግሞ ወደ ቀጣዩ የትንታኔ መጽሄት ዘገባ እንሻገራለን። አቃቢ ህግ በሽብር ወንጀል የተከሰሱትን የነ ዶክተር ወንዶ ሰናሰፋን ክስ አሻሽሎ እንዲያቀርብ ፍርድ ቤት ዛሬ ሐሙስ በሰጠው ብይን ላይ ምስክሮቼን ይጋለጡብኛል በማለት አቤቱታ አቅርቧል። የተከሳሽ ጠበቆችን በበኩላቸው ክሱ ካልተሻሻለ እንዲቋረጥ ጠይቀዋል። በተከሳሾቹ የወንጀል ድርጊት ተገድሏል የተባሉ ሰዎች በክሱ ላይ በስም እንዲጠቀሱ ብይን ሰጥቶ የነበረው ፍርድ ቤቱ በዛሬው ክርክር ላይ ትዕዛዝ ለመስጠት ተለዋጭ ቀጠሮ መስጠቱን ከተከሳሾች ከተከሳሾች ጠበቆች አንዱ ሰለሞን ገዛኝ ለአሜሪካ ድምፅ ተናግሯል። ኬኔዲ አባተ ተጨማሪ ያለው በነ ዶክተር ወንደሰና ሰፋ መዝገብ ሰኔ 1 ቀን 2015 ዓም በአቃቤ ህግ የሽብር ክስ የተመሰረተባቸው ተከሳሾች ዛሬም ሚያዝያ 17 ቀን 2016 ዓ.ም ችሎት ቀርበዋል። የዛሬው ችሎት የተቀጠረው አቃቤ ህግ በፍርድ ቤት በታዘዘው መሰረት ክሱን አሻሽሎ ማቅረቡን ለመመልከት ነበር። የአቃቤ ህግ ክስ ተከሳሾቹ በዋና ወንጀል አድራጊነት በፈጸሙት የሽብር ወንጀል የ217 ሰዎች ህይወት ማለፉን ብዙዎች መጎዳታቸውንና ከፍተኛ ንብረትም መውደሙን ሲያስረዳ በተከሳሽ ጠበቆች ጥያቄ መሰረት ሟቾቹ በስም ተጠቅሰው ሌሎች ጉዳቶችም በዝርዝር ተገልጸው ክሱ እንዲሻሻል ፍርድ ቤቱ ባለፈው ህዳር 12 ቀን በይኖ ነበር። ሆኖም አቃቤ ህግ ክሱ እንዲሻሻል የተሰጠውን ብይን እንዲሻር በደብዳቤ አቤቱታ አቅርቧል። ለዚህም በምክንያትነት ያቀረበው እንደ ፍርድ ቤቱ ትዕዛዝ የሟቾቹን ስም መጥቀስ ምስክሮቹን ለጉዳት የሚደርግ ነው የሚል እንደሆነ ከተከሳሽ ጠበቆች አንዱ ጠበቃና የህግ አማካሪ ሰለሞን ገዛኸኝ ያስረድተዋል። ሶስት ለዝ ያለው አብዮታዊ ማይ ይዞ የቀረበው ክስ ማሻል የማይችልባቸው ምክንያት የማቾች ስም በክሱ ላይ ብንዘረዝር በምስክሮቻቸው ስለሚታወቅብን ምስክሮቻችን ላይ ጥቃት ሊደርስባቸው ይችላል ነው፣ አንዱ ምክንያት። ለዚህም ደግሞ ይህን በተመለከተ የተለያዩ የብዙ ቤቶችን ልማድ ጠቅሷል። በተከሳሾችን ጥፋት ነው በሌላ ሰው የሞቱን ሰዎች ስም ዝርዝር ጠቀሱም ተብለን አናውቅም። እንዲሁም ደግሞ እኛ ማከበርም አናውቅም። እንዲሁም ደግሞ የዓለም አቀፍ ልምድ የለን የሚል ነው ያቀረቡ ጠበቆች በበኩላቸው አቃቤ ህግ የፍርድ ቤቱን ብያኔ አክብሮ ክሱን የማያሻሽል ከሆነ ክሱ እንዲነሳ መጠየቃቸውንም ተናግረዋል። በኛ በኩል ምንድን ነው ያቀረበው፣ አቃቤ ህግ እንደሚለው ለአለም አቀፍ ልምድም ይሁን ብሔራዊ ልምድም በክሳቸው ላይ የሟችን ስም እንዳይዘረዝሩ የሚከለክል ህግ የለም። ከዚህ በፊት የሟችን ስም በክስ ላይ እንዲጠቀስ ተገድጄም አላውቅም፣ ተጠይቄም አላውቅም፣ አቅቤም አላውቅም ያሉ ጉዳይ በተመለከተ ያ ሌላ ጉዳይ ነው። ሌላው ክስ ላይ ያልተጠየቀ ከሆነ እዚኛው ላይ እንዳይጠየቅም ያሉ ነገር ስለዚህ አቃቤ ህግ እንደሚለው የማስ መጠቀስ የምስክሮችን ስም ሊታወቅብን ዛ የሚለው ነገር እውነት የራቀ ነው። ስለዚህ አቃቤ ህግ ክሱን ማሻሻል ማሻሻል ፈቃደኛ ባለመሆኑ የግራ ቀኙን ክርክር ያደመጠው ችሎቱ በጉዳዩ ላይ ትዕዛዝ ለመስጠት ለግንቦት አስራ ሁለት ቀን መቅጠሩን ጠበቃ ሰለሞን ገዛኝ ያመልክተዋል። በክስ መዝገቡ ላይ ከተጠቀሱ ሀምሳ አንድ የሽብር ወንጀል ተከሳሾች መካከል አራት የመገናኛ ብዙሃን ባለሙያዎችን ጨምሮ ሀያ ሶስቱ በቁጥጥር ስር ውለው ጉዳያቸውን በመከታተል ላይ የነበሩ ናቸው። ከመካከላቸው አንዱ ለሕክምና እንደወጡ ማምለጣቸውን የፌዴራል ማረሚያ ቤት ተወካዮች ከዚህ ቀደም ለፍርድ ቤት ማሳወቃቸውን ጠበቆቹ ገልጸዋል። ጉዳያቸው በሌሉበት እየታየ የሚገኙ ተከሳሾችን በጋዜጣ ጥሪ ተደርጓል ያላቸው ውጤቱ ለቀጣዩ ችሎት እንዲቀርብም ፍርድ ቤቱ አዟል። ለአሜሪካ ድምፅ ኬኔዳ አባተ፣ አዲስ አበባ። አድማጮች ከአሜሪካ ድምፅ የተላለፈላቸው የሚገኘው የምሽቱ ዝግጅታችን እንደቀጠለ ነው። የትንታኔው መጽሔታችንም ቀጥሏል። ቀጣዩ ዘገባችን ደግሞ በወላይታ ዞን የመምህራን ደሞዝ ባለመከፈሉ ትምህርት መቋረጡን የሚያነሳ ነው። ላለፉት ሁለት ወራት ገደማ ደሞዝ እንዳልተከፈላቸው የገለጹ በደቡብ ኢትዮጵያ ክልል የወላይታ ዞን መምህራን ካለፈው መጋቢት ወር ጀምሮ ትምህርት መቋረጡን አስታወቁም። ለከፋ ኢኮኖሚያዊ ስነ ልቦናዊና ማኅበራዊ ቀውሶች መጋለጻቸውን ለአሜሪካ ድምፅ የተናገሩት መምህራኑ አብዛኞቹም ኑሯቸውን ለመምራትና ቤተሰቦቻቸውን ለመመገብ እንደተሳናቸው አመልክተዋል። የደቡብ ኢትዮጵያ ክልል መምህራን ማኅበር ፕሬዚዳንት አቶ አማኑኤል ጳውሎስ በዞኑ ከሚገኙ ስድስት የከተማ አስተዳደሮችና አስራ ሰባት ወረዳዎች ውስጥ የአንድ ከተማ አስተዳደርና የሀያ ወረዳዎች መምህራን ደሞዝ እንዳልተከፈላቸው ለአሜሪካ ድብ ድምፅ ተናግረዋል። የወላይታ ብሔራዊ ንቅናቄ ወብን ፓርቲ ደግሞ ዛሬ ሐሙስ ባወጣው መግለጫ ከሶዶ ከተማ አስተዳደር በስተቀር በወላይታ ዞን ስር የሚገኙ ወረዳዎች የመንግሥት ሠራተኞች ከመጋቢት እስከ ሚያዝያ 17 ቀን 2016 ዓ ም ደሞዝ እንዳልተከፈላቸው ማረጋገጡን አስታውቋል። የውሃ ሰው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ መረጃዎች ልኳል። ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ጠየቁን። በደቡብ ኢትዮጵያ ክልል በወላይታ ዞን ውስጥ የሚያስተምሩ የስነ ሕይወት መምህር ለወራት ደሞዝ እንዳልተከፈላቸው ገልጸው ሁኔታው ከአቅማቸው በላይ በመሆኑ ስራ አቁመናል ሲሉ ለአሜሪካ ድምፅ በስልክ ተናግሯል። የካቲት ወር ጭምር ሙሉ በሙሉ ያልተከፈለላቸው አሉ። ከዚህ ጋር የተያይዞ መስተካከሉ ብቻ ሳይሆን ስራ ጭምር ቆሞ ያለበት ቤቶች ስላሉ በተለይ ተማሪዎች ጋር የተያዘ ተማሪዎች መምህራኖች በደሞዝ እክል ምክንያት ስራ ፈላጎሙ ወደ ቤት ነው ያሉበት ሂደት ይገኛል። ከግል ትምህርት ቤቶች በስተቀር በመንግስት ትምህርት ቤት ላይ እየተማሩ ያሉ ተማሪዎች ሁሉ ወደ ቤት ገብቶ ነው ያሉ። በተመሳሳይ የደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁን። ሌላው አስተያየት ሰጭም እርሳቸውን ጨምሮ የዞኑ መምህራን ለከፋ ኢኮኖሚያዊ፣ ስነ ልቦናዊና ማህበራዊ ቀውሶች መጋለጣቸውን ገልጸው ኑሯችንን ለመምራትና ቤተሰቦቻችንን ለመመገብ ተስኖናል ብሏል። ጉዳቱ ኑሮም የሚታወቅ ነው በየሁኔታው እየጨመረ ባለበት ወቅት ላይ አጠቃላይ መምህራን ከሩቅ ቦታ የተነጣም ወደ ቤታቸው ቅርበት ያላቸውም ወደ ቤተሰባቸው እየተመለሱ ተማሪም ያው ትምህርት ቤት እየተገባም አይደለም። በየወሩ መጨረሻ ሊከፈል የሚገባው ደመወዝ ከአስርና ከሀያ አምስት ቀናት በላይ እንደሚዘገዩ ነገሩን። እኚሁ አስተያየት ሰጪም ከመጋቢት ወር 2016 ዓ.ም ጀምሮ ግን ችግሩ ተባብሶ እስከ ሚያዝያ 17 ቀን 2016 ዓ.ም ድረስ ክፍያው አለመፈጸሙና ሙሉ በሙሉም መቋረጡም ገልጿል። ይህንም ተከትሎ ላለፉት ሰባት ወራት የመማር ማስተማር ሂደቱም በከፍተኛ ሁኔታ ሲታጎል መቆየቱን ያስታወሱት አስተያየት ሰጪው ካለፈው ሚያዝያ አምስት ቀን 2016 ዓ ም ጀምሮ ደግሞ ተማሪዎች ትምህርታቸውን ማቆማቸውን አስረድተዋል። የዘመኑ የመማር ማስተማር ሂደት መስተጓጎል በተማሪዎች ላይ ለሚያስከትለው አሉታዊ ውጤት መምህራኑ ተጠያቂ እንደማይሆኑ የሥነ ሕይወት መምህሩ አመልክተዋል። የሚመጣው በተማሪዎች ውጤት ቅነጻ ምክንያት የወላይታ መምህራኖች ጥያቄ እንዳይደሉ ኢትዮጵያ መንግስትን እንዲያውቅ ፈልጋሉ። ምክንያቱም ተማሪዎችን የመምህራኖችን ለማስተማር ፈቃደኛው ነው እያሉ ነገር ግን ከደሞዝ ጋር ተያይዙ መምህራኖች ማስተማር አልቻሉም። በዞኑ በሚገኙ ስድስት ከተማ አስተዳደሮችና አስራ ሰባት ወረዳዎች ውስጥ አስራ ስድስት ሺ ሰባት መቶ ሀምሳ ሶስት መምህራን መኖራቸውን የጠቀሱት የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ ከእነኝም መካከል የአንድ ከተማ አስተዳደርና የሀያ ወረዳዎች መምህራን ደሞዝ እንዳልተከፈላቸው ለአሜሪካ ድምፅ በስልክ ገልጿል። ከዚህ የተነሳ በመማር ማስተማር ስራ ላይ ችግር የተፈጠረ ነው። በመምህራን ስነ ልቦና ላይ ከፍተኛ የሆነ ችግር የተፈጠረ ነው። በምኑ የቤት ኪራይ መክፈል ያልቻለበት ችግር ማስተማር ያልቻለበት ከአከራዩ ደሞዝ በወቅቱ ባለመውጣቱና መክፈል ባለመቻላቸው ከሲራይ ቤት ሙሉ እስከመባል የደረሱበት የወላይታ ብሔራዊ ንቅናቄ ወቢን ፓርቲ ዛሬ ሐሙስ ባወጣው መግለጫ ከሶዶ ከተማ አስተዳደር በስተቀር የውላይታ ዞን ወረዳዎች የመንግሥት ሠራተኞች ካለፈው መጋቢት እስከ ሚያዝያ 17 ቀን 2016 ዓ ም ድረስ ደሞዝ እንዳልተከፈላቸው ማረጋግጡን አስታውቋል። የንቅናቄው ሊቀመንበር አቶ አማኑኤል ሞጊሶም በዞኑ ለሚገኙ መምህራን ደሞዝ በወቅቱ ባለመከፈሉ ምክንያት ካጋመስነው ሚያዝያ ወር የመጀመሪያው ሳምንት ወዲህ በመንግሥት ትምህርት ቤቶች ከ70 በመቶ በላይ የመማር ማስተማር ሂደቱ መቋረጡን አመልክተዋል። ከዚህ ጋር በተያያዘ ሰራተኛው ምግብ መብላት እራሱን መቋቋም ትላቃተው፣ አንደኛ ተማሪዎችን ትምህርት ቤት ሄዶ ለማስተማር ስላልቻለ መማር ማስተማር ስራ ከሚያዝያ የመጀመሪያ ሳምንት ጀምሮ ኦልሞስት ሁሉም ቦታ ማለት በሚያስችል ሁኔታ ትምህርት ስራ ቆሟል። የመምህራኑ ህይወት አሳስቦናል የሚሉት አቶ አማኑኤል ድርጊቱ የስራና የመማር መብቶች ጥሰት በመሆኑም የሚመለከታቸው አካላት ተገቢውን ምርመራ በማድረግ ትክክለኛውን መፍትሄ እንዲያፈላልጉ ጥሪ አቅርበዋል። ሰብአዊ መብት በመንግስት ሰራተኞች ላይ እየደረሰ ያለውን በደል እንዲያጣራና ለሚመለከተው የመንግስት አካል አንድ እርምጃ እንዲወስድ እንዲያደርግ ሁለተኛ መንግስት አካላትም ደሞዝ በአግባቡ በአዋጅ እንደተፈቀደው ወሩ እንዳለቀ በሰላሳ ማግኘት የሚችልበትን ሁኔታዎችን በፈጣኝ እንዲያመቻችው ይህንን ለማሳሰብ ነው። የስራ ላይ መብት በተለያዩ አለም አቀፍና አህጉር አቀፍ ሰብአዊ መብቶች ሰነዶች እውቅና ካገኙ መሠረታዊ መብቶች ውስጥ አንዱ ሲሆን ለሰራተኞች ተገቢውን ደመወዝና ሌሎች ክፍያዎችን በወቅቱ አለመክፈል ሰራተኞች ራሳቸውና ቤተሰቦቻቸውን የሚያስተዳድሩበትን ሁኔታ የሚገድብ የሥራ ላይ መብት ጥሰት እንደሆነ ሰነዶች ያብራራሉ። ጉዳዩን በተመለከተ የአሜሪካ ድምፅ ጠየቃቸው የዞኑ የፐብሊክ ሰርቪስና የሰው ሀብት መምሪያ ኃላፊ ወይዘሮ ጸጋ ፋንታም ወደ ፋይናንስና አስተዳደር መምራ ከመጠቆምና ስብሰባ ውስጥ ነኝ ከማለት በቀር ምላሽ ለመስጠት ፈቃደኛ አልሆኑም። የዓለም አቀፉ የሥራ ድርጅት አይሎም በደሞዝ ጥበቃ ስምምነት 1949 ቁጥር 95 አንቀጽ 12ና በደሞዝ ጥበቃ ምክር ሐሳብ 1949 ቁጥር 85 አንቀጽ 4 ስር የደሞዝ ክፍያ በመደበኛነት ሊከፈል እንደሚገባና በተለይም ደሞዛቸው በየወሩ ወይም በዓመት ተወስኖ ለተቀጠሩ ሠራተኞች ቢያንስ በወር አንድ ጊዜ የደሞዝ ክፍያም ሊፈጸም እንደሚገባ ይደነጋሉም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ቀጣዩ ዘገባችን ደግሞ ወደ ኬንያ ያሻግረናል። የኬንያ መንግስት በአድማ የተሳተፉ ዶክተሮችን ደሞዝ ሊያቆም እንደሚችል ዛተ። የኬንያ መንግስት በሕክምና ዶክተሮች ማኅበርና በመንግስት ባለስልጣናት መካከል የተደረገው ድርድር የስራ ማቆም አድማውን ለማስቆም ከስምምነት ሊያደርስ ባለመቻሉ የስራ ማቆም አድማውን ለሚያካሂዱ ዶክተሮች ደሞዝና የሰራተኛ ማህበራት ወደ ሀገር ውስጥ የሚላኩ ገንዘቦችን ለማቆም እየተንቀሳቀሰ ነው። የስራው መስተጓጎል በመላው አገሪቱ የሚገኙትን የህዝብ ሆስፒታሎችና የጤና አገልግሎቶችን ለሁለት ወራት አሽመድምዷል። ጁማ ማጃንጋ ተከታዩን ዘገባ ከናይሮቢ ልኳል፣ ደረጀ ደስታ ያቀርበዋል። ለሶስት ቀናት በቆየው የመንግስት ባለስልጣናትና በዶክተሮች ማህበር መካከል የተደረገው ድርድር ስራ ማቆም አድማውን ለማስቆም ከስምምነቱ ሊያደርስ አልቻለም። ይህ በመሆኑም መንግስት የስራ ማቆም አድማውን ለሚያካሂዱ ዶክተሮች የሚከፈለውን ደሞዝ እና ለሰራተኛ ማህበራት ወደ አገር ውስጥ የሚላኩ ገንዘቦችን ለማቆም የተንቀሳቀሰ መሆኑን አስታውቋል። ሱዛን ናኩሚቻ የጤና ካቢኔ ሚኒስትር ናቸው። ምክር ቤታችን ኬንያውያን የጤና አገልግሎትን ማግኘታቸውን እንዲቀጥሉ አስፈላጊውን እርምጃ እንድንወስድ ይፈቅድልን ዘንድ መጀመሪያ የተሰጡ ትዕዛዞችን እንዲመረምርና ጠበቃችንን ለፍርድ ቤቱ ይግባኝ እንዲያቀርብ እንጠይቃለን። በአሰባሳቢው የህብረት ማህበራቸው የተመሩት በኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዶክተሮች እንደ አውሮፓ አቆጣጠር በ2017 የተፈረሙትን የህብረት ድርድር ስምምነቶችን ለመፈጸም ከመንግሥት ቁርጠኝነትን ለመጠየቅ መጋቢት 15 የሥራ ማቆም አድማ አድርገዋል። መንግሥት የሠራተኛ ማኅበሩ ኅብረት የስምምነቱ ቁልፍ ነው ከሚለው ተለማማጅ ዶክተሮች ደሞዝ በስተቀር በሐኪሞቹ የተነሱትን ጥያቄዎች በሙሉ መልሻለው ይላል የኬንያ የህክምና ባለሙያዎች ፋርማሲስቶችና የጥርስ ሐኪሞች ህብረት ዋና ጸሐፊ ዳቪጅ አትላህ። ለዶክተር ተለማማጆች የምንጠይቀው ገንዘብ ለእነዚህ የካቢኔ ሚኒስትሮች የሚከፈለውን የመዝናኛ አበል ያህል ብቻ ነው። እኛ መቼም ቢሆን የሠራተኞች ብዝበዛን መደገፍ አንችልም። በማንኛውም ጊዜ የክፍያ ባርነት መደገፍ አንችልም። ምክንያቱም ለጉዳት የተጋለጡት የእኛ አባላት መሆናቸውን እናውቃለን። ለአደጋ ተጋላጭ የሆኑ ተለማማዥ ዶክተሮች አንዴ ከተነኩ፣ አንዴ ከተበዘበዙ ቀጣዩ እርምጃ በሆስፒታል ውስጥ የሚሰሩ ዶክተሮች ይሆናሉ። ከዚያ ቀጥሎ አማካሪዎች ናቸው። እንደ ኅብረት ስምምነቱ ያለውን ህጋዊ ስምምነት አንዴ መጣ እስከ ጀመራችሁ ከተለማማዥ ዶክተሮች ስምምነቱ ክፍል ደህንነቱ የተጠበቀው የትኛው ክፍል ነው? በናይሮቢ ዩኒቨርሲቲ የመጨረሻ ዓመት የሕክምና ተማሪ ሉቺያን ኦዲሮ መንግስት የተለማማጅ ዶክተሮችን ደሞዝ ለመቀነስ እየወሰደ ያለው እርምጃ ተስፋ አስቆራጭ ነው ብለዋል። ብዙዎቹ ሆስፒታሎችን የሚያስተዳድሩ ሰዎች በአብዛኛው ተለማማጆች ናቸው። ስለዚህም ሙያውን ለመማር ስድስት ዓመት ወይም ደግሞ ከዚያ በላይ የሆኑ ዓመታት ሊፈጁባቸው ይችላሉ። ለቁጥር የሚያታክቱ ሰዓታትና ጉልበት የፈጁ ልምምዶችን ያደረጉ ተለማማጆች ካልከፈልካቸው ለስልጠናቸው ያወጡት ሰባ ሺ ሺሊንግ ኢንቨስትመንትና ምርምር ዋጋ ያለው መሆኑ አያሳይም። ይህ የሚያሳየው መንግስት በሀገሪቱ ውስጥ ስላለው የጤና አጠባበቅ ቅድሚያና ዋጋ የማይሰጥ መሆኑን ነው። ሰባ ሺህ ሺሊንግ በወር ወደ 520 ዶላር ይሆናል። እየተካሄደ ያለው የሥራ ማቆም አድማ በርካታ ኬንያውያን ጥገኛ የሆኑባቸውን የመንግስት ሆስፒታሎችና የጤና አገልግሎትን በእጅጉ አቋርጧል። የሥራ ማቆም አድማ ላይ የቤተ ሙከራና የላብራቶሪ ሰራተኞች መሳተፍ ሁኔታውን አባብሶታል። ይህ እንደ ኮንሰብተር ኦጂንጋ ያሉ ታካሚዎች ውድ ከሆኑ በናኩሩ ወረዳ ከሚገኙ የግል ሆስፒታሎች እንክብካቤ ለማግኘት እንዲቸገሩ አድርጓቸዋል። ለከፋና ስር ወደ ሰደዱ ህመሞች ከማምራቱም አልፎ ሞትን አስከትሏል ይላሉ። የዶክተሮች የስራ ማቆም አድማ በጣም መጥፎ ነው፣ ምክንያቱም ብዙ ሰዎችን በተለይም በገንዘብ ራሳቸውን መቻል የማይችሉ ሰዎችን ጎድቷል። ልክ እንደ አሁን ታምሜ ወደ ሆስፒታል መሄድ አልቻልኩም። ማድረግ የቻልኩት ብቸኛው ነገር ከመድኃኒት መደብር መድኃኒት መግዛት ነው። በወሊድ ላይ የነበረችው ጓደኛዋ በአድማው ምክንያት ልጇን አታለች። መንግስት አለመግባባቱን እንዲያቆም ትጠይቃለች። ለመንግስት የማስተላልፈው መልእክት ከሀኪሞች ጋር ለመነጋገር ጥረት አድርገው የጋራ አቋም እንዲኖራቸው እና ሀኪሞቹ ወደ ስራቸው እንዲመለሱ በማድረግ በአሁኑ ወቅት እየተሰቃዩ እንዳሉት ሁሉ ሌሎች ብዙ ሰዎችም እንዳይሰቃዩ ነው። የኬንያ ጤና ዘርፍ የገንዘብና በቂ የሰው ኃይል እጥረት እንዳለባት የሚናገሩት የጤና ባለሙያዎች ባለፉት ዓመታት በርካታ የስራ ማቆም አድማዎችን አስተናግደዋል። እንደ አውሮፓ አቆጣጠር በ2017 የተካሄደው የስራ ማቆም አድማ 100 ቀናትን ፈጅቷል። እንደ ኦጊንጋ ያሉ ታካሚዎች በቅርቡ ዘላቂ መፍትሔ እንደሚገኝ ተስፋ እንደሚያደርጉ ተናግረዋል። አድማጮችና ተመልካቾች የትንታኔ መጽሔቱ የመጨረሻ ዝግጅት የሆነው የጭቆናን የሸሹ የቻይና ሙስሊሞች በኒውዮርክ ጥገኝነት እየጠየቁ መሆኑን የተመለከተውን ዘገባውን ደግሞ እናንተ እናደርሳለን። የዩናይትድ ስቴትስ የድንበር ጠባቂዎች ባለፈው የጎርጎሮሳውያኑ 223 ዓመት 24000 የሚሆኑ ቻይናውያን ስደተኞች ድንበር አቋርጦ ሊገቡ ሲሉ መያዛቸውን አስታውቀዋል። ክስተቱ ከቀደመው ዓመት አንጻር በ12 እጥፍ የላቀ ሆኖም ተገኝቷል። አብዛኞቹ ስደተኞች የፖለቲካ ጥገኝነት ጠያቂዎች ሲሆኑ ከእነዚህ ውስጥ በቻይና አነስተኛ ቁጥር ያላቸው የዌህ ሙስሊም ብሔሮች ለየት ብለው የታዩ ናቸው። ኤረን ራነን ከኒውዮርክ ያደረሰን ዘገባን ኤደን ገረመ እንደሚከተለው ታቀርበዋለች። በደመቀው አንደኛው የኒውዮርክ መንደር ውስጥ የዌህ ሙስሊም ስደተኞች በአካባቢው ነዋሪ የሆነ ነጋዴ ባዘጋጀላቸው ሐላል የእራት ግብዣ ላይ ታድመዋል። ስደተኞቹ በዩናይትድ ስቴትስ ደቡባዊ ግዛት በኩል ወደ ሀገር የገቡ የፖለቲካ ጥገኝነት ጠያቂዎች ናቸው። ቻይናውያኑ ወይ ሙስሊሞች ከቻይና ከሚሳደዱት ከዊገር ሙስሊሞች አንጻር ዝቅተኛ የሃይማኖት ጫና የሚደረግባቸው ናቸው። ይሁን እንጂ ከቅርብ ጊዜ ወዲህ ከስደተኞቹ እየተሰሙ ያሉት ታሪኮች ነገሮች እየተለወጡ መሆናቸውን ያመላክታሉ። ቃለመጠይቅ የተደረገላቸው ግለሰቦች በቻይና ለቀሩት ቤተሰቦቻቸው ደህንነት ሲባል ስማቸው እንዲጠቀስ አይሹም። ፖሊስ ስልክህን፣ ፎቶህን፣ መልእክቶችህንና ማህበራዊ ሚዲያውን ይፈትሻል። ስለ ሃይማኖት አንድ ነገር ከተገኘ ትልቅ ችግር ያጋጥመሃል። እኚህ ሰው እሳቸውና ባለቤታቸው እስልምናን መከተላቸው ከታወቀ በኋላ የመንግስት ኃላፊዎች ወደ ቤታችን ይመጡ ነበር ይላሉ። ለምሳሌ ጠዋት ላይ ሰዎች ወደ ቤቴ ይመጡና ምን እንደምናደርግ ይጽፋሉ። እኔንና ባለቤቴን እና ቤተሰቤን እየተመለከቱ ማን ምን እንደሚል ማን ምን እንደሚያደርግ ይጽፋሉ። አራት አምስት ጊዜ ወደ ቤቴ መጥተዋል። ቤቴ ውስጥ አድረውም ያውቃሉ። በቤቴ ውስጥ በይፋ መጸለይ አንችልም። የቻይና ባለስልጣናት ለአሜሪካ ድምፅ በላኩት መግለጫ መሰረት የሃይማኖት ጭቆና ክሶቹን እንዲህ በማለት አጣጥለዋል። የቻይና መንግስት የዜጎችን የእምነት ነፃነት በህጉ መሰረት ይጠብቃል። በቻይና ውስጥ ያሉ ሁሉም ብሔረሰቦች በህግ በተደነገገው መሰረት ሃይማኖታቸውን የማካሄድ መብት አላቸው። በቻይና ውስጥ የሃይማኖት ጣልቃ ግብነት የሚባል ነገር የለም። ይሁን እንጂ በቻይና ጉዳይ ባለሙያ የሆኑት የማንቸስተር ዩኒቨርሲቲ ባልደረባ ዴቪድ ስትሮፕ ባለፈው አስር ዓመት በቻይና የሃይማኖት ጭቆና እያየለ መጥቷል ይላሉ። ከጎርጎሮሳውያኑ 2014 ጀምሮ እስልምናን ለማጥቃት እንቅስቃሴ እያየን ነው። ይህም ማለት መንግስት በሃይማኖታዊ እንቅስቃሴዎች ላይ እገዳዎችን ለማድረግ እርምጃዎችን እየወሰደ ነው። ስትሮፕ የቻይና መንግስት በቅርቡ ከሃይማኖት ነጻነት ጋር ተያይዞ ቁጥጥሮችን ካጠበቀ በኋላ እጅግ ብዙ ቻይናውያን ሙስሊሞች ከሌላ እየፈለጉ መሆኑንም ይናገራሉ። እንደ አውሮፓን አቆጣጠር በ2023 ህገ ወጥ የህንፃ አሰራር ታይቶበታል በተባለ መስጊድ ላይ እድሳት በሚደረግበት ወቅት ትልቅ ግጭት ነበር። እናም ሰዎች ከአካባቢው ፖሊሶች ጋር ተጋጭተው ነበር። ይህም ብዙ ሰዎችን ተጨማሪ ጭቆና ሊኖር ይችላል የሚል ፍራቻ እንዲኖራቸው አድርገዋል። ወደ እራት ግብዣው መለስ ስንል ታዲያ እነዚህ ስደተኞች በጋራ የሚኖሩ ሲሆን ለምግብና ለልብስ ፍላጎታቸውም በማህበረሰቡ ድጋፍ ላይ የወደቁ ናቸው። ይሁን እንጂ አብዛኞቹ ስደተኞች ጥሏቸው ለመጡት ቤተሰቦቻቸው ነው የሚጨነቁት። በአሁኑ ጊዜ እኛ ብቻ ሳንሆን በቻይና ውስጥ በእስልምና እምነት ውስጥ ያሉ በጭቆናው ምክንያት የትውልድ ቀያቸውን ትተው የወጡና ያለማቋረጥ በእንቅስቃሴ ላይ የሚገኙ ሌሎች ብዙዎች አሉ። እኛ ወደ ዩናይትድ ስቴትስ ለመምጣት እድለኛ ከሆኑት ውስጥ ጥቂት ሰዎች ነን። ምንም እንኳን የጥገኝነት ጥያቄያቸው እስካሁን ድረስ መልስ ባያገኝም ስደተኞቹ ያለምንም ስጋት እያመለኩና ከቤተሰቦቻቸው ጋርም በጋራ አዲስ ህይወት እየጀመሩ ነው። ለኤረን ራነን ዘገባ ኤደን ገረመው ከዋሽንግተን ዲሲ። እያዳመጣችሁ ያላችሁት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ቀደም ሲል በአብየርስና በትንታኔው መጽሔት የነበሩ ቅንብሮችን ወደ እናንተ ድረስ በመጀመሪያው ክፍል ማለት ነው። አሁን ደግሞ የዝግጅታችን ሁለተኛው አጋማሽ ይጀምራል። የሁለተኛ አጋማሽ የመጀመሪያ ቅንብራችን ፔፋር የግጭት ጫና ባየለባቸው የኢትዮጵያ አካባቢዎች ላይ እንደሚያተኩር ማስታወቁን የተመለከተ ነው። በዩናይትድ ስቴትስ 43ተኛ ፕሬዚዳንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚዳንት የኤዲስ አጣዳፊ ድጋፍ መርሃ ግብር በምህጻሩ ፔፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካስዳን ትላንት ለአሜሪካ ድምፅ በሰጡት ቃለመጠይቅ በአገሪቱ ያሉ ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። ለአብነትም በትግራይ ክልል በተደረገ የዳሰሳ ጥናት በሰሜን የኢትዮጵያ ጦርነት ምክንያት በበሽታው በክልሉ በስፋት መዛመቱን አሳይቷል ብሏል። ግጭቱ ባለባቸው አካባቢዎችም የበሽታው ስርጭት እየጨመረ መሆኑንም ተናግረዋል። በዘርፉ የሚሰሩ አንድ ባለሙያ ደግሞ በተለያዩ አካባቢዎች የሚታዩ ግጭቶች በተጨማሪ በተለያዩ አካባቢዎች ከሚታዩ ግጭቶች በተጨማሪ የኮንዶም እጥረትና ሌሎችም ችግሮች በሽታውን በመከላከል ስራ ላይ ተጽዕኖ ማሳደራቸውን አመልክተዋል። የጤና ጥበቃ ሚኒስቴር በበኩሉ ከሀብት ውስንነት ጋር የተያዘ የኮንዶም እና የሌሎች ግብዓቶች ጥረት መኖሩን አስታውቋል። ገብረ ሚካኤል ገብረመድን መድን ተጨማሪ ያለው በዩናይትድ ስቴትስ 43ኛ ፕሬዚደንት ጆርጅ ዋከር ቡሽ የተጀመረው የአሜሪካ ፕሬዚደንት የኤድስ አጣዳፊ ድጋፍ መርሃ ግብር በምህፃሩ ፔፕፋር የኢትዮጵያ ተጠባባቂ አስተባባሪ ቤንጃሚን ካስዳን ለአሜሪካ ድምፅ በሰጡት ቃለመጠይቅ በሀገሪቱ ያሉት ግጭቶች በሽታው እንዲስፋፋ ማድረጋቸውን ተናግረዋል። ለአብነትም በትግራይ ክልል በተደረገ የዳሰሳ ጥናት በሰሜን ኢትዮጵያው ጦርነት ምክንያት በሽታው በክልሉ በስፋት መዛመቱን አሳይተዋል ብለዋል። በትግራይ ክልል የነበረው ግጭት ከቫይረሱ ጋር የሚኖሩ ሰዎች ቁጥር እንዲጨምርና ስርጭቱ እንዲስፋፋ ማድረጉን አይተናል። በኢትዮጵያ በሀገር አቀፍ ደረጃ ያለው አማካይ የበሽታው ስርጭት መጠን አንድ ነጥብ አምስት ከመቶ ሲሆን በትግራይ ክልል ግን ከአንድ እስከ 15 ከመቶ ይደርሳል። ይህም የሚያሳየን በክልሉ የበሽታው ስርጭት የመስፋፋት ዕድል መጨመሩን ነው። በአማራና በኦሮሚያ ክልሎች አካባቢዎችም እንዲሁ በግጭቶች ምክንያት የበሽታው ስርጭት እየተስፋፋ እንደሆነ እናስባለን። በጉዳዩ ላይ አስተያየት የሰጡን የኢትዮጵያ የኤድስ ሄልዝ ኬር ፋውንዴሽን ሜዲካል ዲሬክተር ዶክተር ተስፋዬ ተፈራም በሀገሪቱ የሚታዩት ግጭቶች በሽታውን የመከላከል ሥራዎችን እያስተጓጎሉ እንደሚገኙ ለአሜሪካ ድምፅ ገልጸዋል። ከተለያዩ የአገሪቱ ክፍል ያሉ ከተቃዳ የሚገናኙ ችግሮች የኤችአይቪ እንደገና መጋፍጋፍ እና በተለይ ደግሞ የኤችአይቪ መከላከል እና መቆጣጠር ስራዎችን በተገኘ ሁኔታ እንዳንሰራ እንዳንከታተል ተግዳሮቶች አጋጥመውናል። ይህን ከግምት በማስገባትም የፔፕፋር መርሃ ግብር በቅርቡ ይፋ ባደረገው የ111 ሚሊዮን ዶላር በጀት በሀገሪቱ የግጭት ተጽዕኖ ባየለባቸው አካባቢዎች ትኩረት እንደሚያደርግ ተጠባባቂ አስተባባሪው ቤንጃሚን ካስዳን አስታውቀዋል። በሚቀጥለው ዓመት በሀገሪቱ ውስጥ በግጭት ምክንያት ተጽዕኖ በደረሰባቸው አካባቢዎች የኤችአይቪ ኤድስ የምርመራና የሕክምና አገልግሎቶችን ለማስፋት በትኩረት እንሰራለን። ከአጋሮቻችን ጋር ያለንን ትብብርም እናጠናክራለን። ግጭቱ በሥራዎቻችን ላይ ተጽዕኖ አሳድሯል። ከግጭቶች ጋር ተያይዞ የቫይረሱ ተዘማጅነት በመጨመሩ ተመርምረው ራሳቸውን የሚያውቁ ሰዎችን ለማብዛት በትኩረት መስራት ያስፈልጋል። በእንቅስቃሴያችን በተለይ በወጣቶች፣ አዋቂዎች፣ ሕፃናትና ሴተኛ አዳሪዎች ላይ ትኩረት እናደርጋለን። በኢትዮጵያ በሽታውን ለመከላከልና ለመቆጣጠር የሚደረገውን ጥረት ግጭቶች እንዲሁም ሰው ሰራሽና የተፈጥሮ አደጋዎች እየተፈታተኑት እንደሚገኙ ለአሜሪካ ድምፅ አስተያየታቸውን የሰጡ በጤና ሚኒስቴር የኤች አይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ አቶ ፈቃዱ ያደታ አስረድተዋል። በዚህ ምክንያት የጨመረውን የስርጭት መጠን ለማወቅ ግን ጥናት ማድረግን ይጠይቃል ብለዋል። በሕዝቡ ዘንድ ያለውም የተዛባ አመለካከት ለበሽታው መዛመት አስተዋጽኦ እያደረገ መሆኑን መሪ ስራ አስፈጻሚው ይገልጻሉ። ከዚህ በፊት ታሞ ሲማቀቁ የነበረ ብዙ ሞቶች የነበረ ቫይረሱ በደማቸው ውስጥ ያሉም ደግሞ ሕክምና መውሰድ ብቻ ሳይሆን አምራች ሆነው እንደ ማንኛውም ጤናማ ማብረሸት ጤናማ የሆነ ልጅም የማግኘት ሁኔታዎች እየተፈጠሩ ሲሄዱ ሰዎች እዚታው ብዙም እንደማይጎዳ ቢኖርም ብዙ እንዳልሆነ እንዳውም የለም እስከ ማለት ድረስ አይነት አስተሳሰቦች ተፈጥሮ አሉ። ዶክተር ተስፋ የተፈራም ቀደም ሲል የነበረው ህብረተሰቡን የማስተማር እንቅስቃሴም እየቀነሰ መምጣቱን በማስታወስ ለግንዛቤው መዛባት አስተዋጽኦ ማድረጉን ተናግረዋል። በመንግስትም ደረጃ በተለይ በተደጋጋሚ አሁናን ላይ የኤች አይቪ ሜሴጆች በፊት እንደሚታዩት የተለያዩ የማስታወቂያ ቢልቦርዶች፣ ህብረተሰቡን የማወቂያ መንገዶች፣ የተለያየ የኤች አይቪ ባለስ ክበቦች አሁን እንደ አጀንዳ ወይም ደሞ እንደ ቋሚ የመወያያ ሆነው እየተሳሩ ባለመሆናቸውም ጭምር ነው። የኤች አይ ቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚው አቶ ፈቃዱ በሀገር ደረጃ ይህን አመለካከት ለማስተካከል ልዩ ልዩ ስራዎች እየተከናወኑ መሆናቸውን ይጠቁማሉ። በማህበረሰቡ ውስጥ ችግር እንዳያመጣ ግንዛቤ ማስጨበጥም ትኩረት የሚሹ እና በይበልጥ ተጋላጅ የሆነ የህብረተሰብ ክፍሎችን በማግኘትና አክሰስ በማድረግ አገልግሎት እየሰጠን በማስጨበጫ እንዲያሁም የባህሪ ለውጥ ተግባቦቶችን እየሰጠን እንዲመረምሩ ና ስታንሳችን እንዲያውቁ እየተደረጉ ያሉ ስራዎች አሉ። ተመርምረው ራሳቸውን የማያውቁ ሰዎች መኖራቸው፣ የተመረመሩትም ፈጥነው ወደ ህክምና ተቋማት አለመምጣታቸውና ህክምና ከጀመሩትም መካከል መድኃኒታቸውን የሚያቋርጡ መኖራቸው እንዲሁም የኮንዶምና መሰል ግብአቶች እጥረት በሽታውን የመከላከልና መቆጣጠር ጥረቱ ተግዳሮቶች እንደሆኑ ዶክተር ተስፋዬ ያብራራሉ። እርግጥ ባለፉት ጥቂት ወራት መንግስት በብዙ ሚሊዮን የሚቆጠሩ ኮንዶሞችን አስገብቶ በስርጭት ይበታይ እንደሆነ እንረዳለን። ነገር ግን አሁንም ፍላጎቱ ከፍተኛ እንደሆነ መረዳት ያስፈልጋል። በሌላ በኩል በአዲስ አበባ በሚገኙ ፋርማሲዎች ተዘዋውረን ባደረግነው ምልከታ በገበያ ላይ የኮንዶም እጥረት መኖሩን አይተናል። የፋርማሲ ባለሙያዎች እንደተናገሩት ደግሞ በገበያ ላይ ያለው ኮንዶም ሕይወት ትረስት የሚባለው አይነት ብቻ ሲሆን ዋጋውም ከአምስት ብር ወደ አርባ ብር ጨምረዋል። ቀደም ሲል ገበያ ላይ የነበሩት የተለያዩ አይነት አማራጭ ኮንዶሞች አሁን ገበያ ላይ እንደሌሉ ባለሙያዎቹ ነግረውናል። የጤና ሚኒስቴር መሪ ሥራ አስፈጻሚው አቶ ፈቃዱ ያደታ ባለፉት ዓመታት ከቫይረሱ ስርጭት መቀነስ ጋር ተያይዞ ከዓለም አቀፍ ለጋሾች ሲሰጥ የነበረው ድጋፍ በመቀነሱ እንዲህ አይነት ችግር መከሰቱን ያስረዳሉ። የቫይረሱ ስርጭት በቀነሰ ቁጥር የዓለም ፈጪ ድርጅትም አጋ ድርጊቶችም የማብረሰብ ተሳትፎም ሀገር በቅል ሪሶርሶችም የመስራት እየቀነሰ ሲሄድ በይበልጥ ተጋላጭና ትኩረት የሚሽ ሩሰብ ክፍሎች እና ከፊተኛ ስርጭት ያለባቸው ወረዳዎች ውስጥ ብቻ ኢንቨስቲ የማድረግ ሁኔታዎች ነበሩ። ጊዜም ከዛው ጋር ነው። ወንደምም ሲገዛ በዛ ብዛት ነው። እንደዛውም ደግሞ ሌሎችም ሌሎችም አስፈላጊ ነገሮች ሲገዙ በእነዚህ ትኩረት የሚሽ ሩሰብ ክፍሎች ብዛት ስለሆነ ለሚፈለገው ልክ አይቀርብም። ነገር ግን ባለው ስርዓት መንግስትና አጋር ድርጅቶች ተባብሮ ያለውን ነገር እናቀርባለን። ግን እንደ ድሮ በቂ ካለመሆን የተነሳ ሊሆን ይችላል። የፔፋር መርሃ ግብር የኢትዮጵያ ተጠባባቂ አስተባባሪው ቤንጃሚን ካስዳን ከኮንዶም አቅርቦትና ስርጭት እንዲሁም ከመመርመሪያ መሳሪያዎች ጋር የተያያዘ እጥረት መኖሩን ጠቅሰው ችግሮቹን ለመቅረፍ እንሰራለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ቀጣዩ ቅንብራችን ደግሞ የ2024 የአሜሪካ ምርጫና የአርቲፊሻል ኢንቴልጀንስ ወይም ኤአይን የተመለከተ ነው። በኤአይ አማካኝነት ተመስለው የሚሰሩ ድምፆችና ምስሎች የደቀኑት ስጋትና መላ ፍለገው ይላል። የሰው ሰራሽ አእምሮ ለምርጫ ዘመቻ ከገንዘብ ማሰባሰብ እስከ ማስታወቂያዎች ድረስ የዩናይትድ ስቴትስ የፖለቲካ እንቅስቃሴዎች ሁለንተናዊ ገጽታ በመሆን ላይ ነው። አንዳንድ የሕግ አውጪዎች በዘንድሮ ፕሬዚዳንታዊ ምርጫ የመራጮችን እምነት መሸርሸራቸው እውን እየሆነ ነው ያሏቸው በሰው ሰራሽ አስተውሎት ቴክኖሎጂ አማካኝነት አስመስለው የሚሰሩ ድምፆችና ምስሎች አጠቃቅም በተሻለ መቆጣጠር የሚያስችሉ መንገዶችን ፍለጋ ይዘዋል። የአሜሪካ ድምፁ ስካት ስታርንስ አዘጋጀውን አሉላ ከበደ እንደሚከተሉ ያቀርበዋል። በዘንድሮ ፕሬዚዳንታዊ ዘመቻ የእስካሁን ሂደት የሰው ሰራሽ ልህቀት አሉታዊ ተጽዕኖ ጎልቶ የታየው የጆ ባይደንን ድምፅ ተመስሎ በተሰማውና በሺዎች የሚቆጠሩ መራጮች ድምፅ እንዳይሰጡ ለመገፋፋት ታልሞ የተሰራጨ የስልክ ጥሪ ነው። በማክሰኞው ምርጫ ድምፅ መስጠት ሪፐብሊካኖች፣ ዶናልድ ትራምፕን እንደገና ለማስመረጥ የሚያደርጉትን ጥረት ለማሳካት ብቻ የታለመ ነው። የፕሬዚዳንት ባይደንን ድምፅ ተመስሎ የተሰማው የሐሰት ድምፅ የተሠራው 150 ዶላር በተከፈለው የሉዚያና ክፍለ ግዛቱ የአስማት ትርኢት ተጫዋች ፖል ካርፔንተር ነው። አንዳች የማስጠንቀቂያ ምልክት የሚፈልግ ሰው ካለ የውሸት ማስጠንቀቂያ ሳይሆን ጥፋት በተሠራበት ጨዋታ እንደሚሰጥ ቅጣት የመሰለውን ማየት ለሚፈልግ እኔ እያን ማለት ነኝ። የዩናይት ስቴትስ ምክር ቤቱ እንደራሴ ሪቻርድ ብሉሜንታል ገና ሌላ ማስጠንቀቂያ የምንጠብቅበት ጊዜ የለንም ይላሉ። ለማሳሳት ታልሞ የሚሰራጭ መረጃና የአንድን ሰው ገጽታ እንዲመስል ተደርጎ የሚቀነባበር የቪዲዮ ምስል በአሜሪካ ሕዝብ ላይ ሊቃጣ የተቃረበ ውርጅብኝ ናቸው። ጥቅም ላይ የሚውሉት በሰው ሠራሽ ልዕቀት በታገዙ የፖለቲካ ማስታወቂያዎችና ሌሎች የሐሰት መረጃዎች ሊሆን ይችላል። ያም ሆነ ይህ በዲሞክራሲ ስርዓታችን ላይ የተደቀነ ግልጽና አሁናዊ አደጋ መኖሩ ግን እሙን ነው። በዚህ ምርጫ ኤአይ የሚያሳድረውን ተጽዕኖ አስመልክቶ ባለፈው ሳምንት በምክር ቤቱ የፍትህ ኮሚቴ የምስክሮች ቃል በተሰማበት ስነ ስርዓት ወቅት የተናገሩት ሴናተር ጃሽ ሀውሊም እርምጃ የመወሰጃው ጊዜ አሁን ነው ብለዋል። But the dangers of this technology without guard rails and without safety features are becoming painfully, painfully apparent. The technology, Yamakalaka Mangrochinaders, Kamichal Gurat met Tabak, Miaschaluza de Ochberi Lubet, Lessakaimidar Gambion, Un Yonano, and the Mimasling, Aunt Yago, and Dachburtoaga, Wemtafaderso, Maital Benoy, Yamilono. በኒውሃምሽር ክፍለ ግዛት የሆነውን የመሰሉ ተመስለው የሚሰሩ ድምፆችና የስልክ ጥሪዎችን መለየትና ማወቅ ገና ድሮ የተቻለ ጉዳይ ነው የሚሉት ደግሞ በኤአይ ቴክኖሎጂ አማካኝነት ድምፆች በመፍጠር ስራ የተሰማሩት ዞሃይብ አህመድ ናቸው። በሰው ሰራሽ ልቀት አማካኝነት የሚፈጠሩትን ድምፆች ይዘት ትክክለኛነት አስቀድሞ ማረጋገጥ የሚያስችለው ቴክኖሎጂ እንደ ልብ የሚገኝ እና በቀላሉም ጥቅም ላይ ሊውል የሚችል መፍትሄ ነው ብለን እናምናለን። ያ ቴክኖሎጂ እያለም የጎደለው ነገር አስፈጻሚ ደንብ ነው የሚሉት በሌላ ሰው ተመስለው የሚሰሩ ገጽታዎችን የመለየት ሥራ የሚሠራ ኩባንያ መሥራች የሆኑት ቤን ኮልማን ናቸው። There's a really nice framework in both national and also state level regulations in space. በብሔራዊ እና በክፍለ ግዛቶች ደረጃ በሁለቱም ስራ ላይ በዋሉት የቁጥጥር ደንቦች ውስጥ በጣም ጥሩ የሚሰኝ አሰራር ማዕቀፍ አለ። ለምሳሌ ያህል የሆነ የቪዲዮ ምስል ዩቲዩብ ላይ መጫን ብትፈልግ የተወሰኑ ነገሮችን አስቀድሞ ያጣራል። ኃይል የተቀላቀለ ድርጊት መኖሩን ይመረምራል። ለአካለ መጠን ያልደረሱ ልጆችን የሚያዩ ምስሎች ካሉም ያጣራል። ድምፃዊውን ድሬካን አስመስሎ የተሰራውን ዘፈን ለመጫን እየሞከርክ ከሆነም እንዲሁ ይፈትሻል። ይሄ ሁሉ እንግዲህ የቁጥጥር ደንቦች በመኖራቸው ነው። ስለዚህ አዲሱን ቴክኖሎጂ ተጠቅመው ተመስለው የሚሰሩትንም ለመለየት እንዲሁ በተመሳሳይ ሌላ ፍተሻ ማድረግ ይቻላል። የዩናይት ስቴትስ የፌዴራል ምርጫ ኮሚሽን በበኩሉ መራጮችን ሆን ብሎ ለማታለል ኤአይን ለፖለቲካ ማስታወቂያዎች መጠቀምን የሚከለክሉ ሕጎች እያጤነ ነው። ለእንደራሴዎች ምክር ቤቱ ኮሚቴ አስተያየት የሰጡት የኒው ሃምፕሸር ክፍለ ግዛቱ የውጭ ጉዳይ ሚኒስትር ዴቪድ ስካላን የባይደንን ድምፅ ተመሳስሎ እንደተሰማው ያሉ በኤአይ ቴክኖሎጂ አማካኝነት የሚሰሩ ቁጥጥር ያልተደረገባቸው የቴክኖሎጂ ውጤቶች ፣ ድምፆችና ምስሎች መራጮች በምርጫው ሂደቱ ላይ ያላቸውን እምነት አደጋ ላይ ይጥሉታል ይላሉ ሪ ስ እንደ ክፍለ ግዛቲቱ የውጭ ጉዳይ ሚኒስትር ነቴ ካለብኝ ኃላፊነት አንጻር በጣም መሠረታዊና አስፈላጊው ጉዳይ የምርጫው ሂደት እንዳይፋለስ መራጮች በፍትሐዊነትና በትክክል በተቻለም መጠን በመጨረሻው የጥራት ደረጃ መካሄዱን የሚያምኑበትና የሚረዱበት እንዲሆን ማድረግ ነው። አንዳንድ ጊዜ ያን ካጣን ግን መልሶች ማበጀት በእጅግ በጣም አዳጋች ይሆናል። እጅግ በጣም አዳጋች ይሆናል። የኒው ሃምሽር ክፍለ ግዛት ሕግ አውጪዎች የፖለቲካ ማስታወቂያዎች ላይ የሚውሉ ድምጾች፣ ምስሎች ወይም ቪዲዮ በሰው ሰራሽ ልህቀት ቴክኖሎጂ አማካኝነት የተሰራ አልያም ማስመስሎ ለማቅረብ ሆን ብሎ የተቀነባበረ ከሆነ ያልተደረገ ንግግር ወይም ያልነበረ ገጽታት የሚያሳይ እንደሆን በምርጫው ዘጠና ቀናት ውስጥ ይፋ ያደርጉ ዘንድ የሚያስገድድ ደንብ ለመቅረጽ እየሰሩ ይገኛሉ። የተከበራችሁ አድማጮቻችንና ተመልካቾቻችን፣ የምሽቱ ዝግጅቶቻችን እነዚህ መስሉ ነበር። አስማማየ ነው እየመራው ከእናንተ ጋር አብሬያችሁ ቆይታ አድርጌ ያለው በምሽቱ። ነገ በሌላ ዝግጅት እስከምንገናኝ መልካም ምሽት ይሁንላችሁ።